ከኢኮኖሚው ዓለም የኒውክሊየር ኃይል ተክለን መብራት አመንጭተን ብርሃን ለቀን ሌሊቱን እንዳለ ቀን እናደርገዋለን የሚለውም ራዕይ ማለት ይቻላል። ጠዋት ማታ እዚያ አውሮፓ በይፋ ሲነገርለት ይህ ጉዳይ ረዘም ያለ ጊዜ አልፎታል። በተለይ ከሁለተኛው ዓለም ጦርነት ወዲህ ተመራማሪ ሳይንቲስቶች፣ አገር መሪ ፖለቲከኞች ንጹሕንና ርካሹን እነሱ በጋራ ይሉት እንደነበረው ገደብ የሌለውን የመብራት አምንጭ ኃይል በብዙ ቦታዎች በመትከል መኖሪያ ቤቶችና ትላልቅ ህንፃዎችን በቀላሉ እናዳርሳለን ብለውም አልመው ነበር። የአውሮፕላን ሞተር ውስጥ በመሸጎጥ ባቡሩንና የጭነት መኪናውን በማስታቀፍ መርከቡንና ጀርባውን የኒኩሌር ኃይል በማስታጠቅ ትልቅ እርምጃ በቀላሉ እናደርጋለን ብለውም አብረው ይህን ተመኝተውም ነበር። በሰባውና በሰማኒያው ዓመተ ምህረት ብቻ ማለት የዛሬ 40ና 30 ዓመት የኒኩሌር መብራት አመንጭ ኃይሎች በያለበት በብዙ የአውሮፓ ሀገሮች ተተክለው ስራቸውን እነሱ ጀምረው ኢንዱስትሪውን ሲያንቀሳቅሱ ፋብሪካውን ሲያዳርሱ ታይተዋል። በዚሁ ጊዜ ውስጥም የኒኩሌር የጦር መሳሪያም እጅ ለእጅ አብሮ ከመብራት ኃይል ጋር ተስፋፍቶ አንደኛው ኃያል መንግሥት ሌላውን ኃያል አገር የሚያስፈራራበት ዘመንም ውስጥም ገብተው ነበር። በአጭር ጊዜ ውስጥ ጥናቶች እንደሚያሳዩት እስከ 1980 ዓ ም እንደ አውሮፓን አቆጣጠር ድረስ ሁለት መቶ የሚጠጉ የኒውክሌር መብራት ኃይል አመንጪ ሕንፃዎች በያለበት ሊተከሉ ችለዋል። ግን እንደተመኙት ሳይሆን የተፈራውም አደጋ ጥቂቶቹ ሲያስጠነቅቁ ሳታሰብ ከተፍ ብሎም አህጉሪቱን አናክተዋል። በ1986 ዓ ም እንደ አውሮፓን አቆጣጠር የቼርኖብል የኒክሌር መብራት ኃይል ሕንጻ ፈንድቶ ያ ብዙ የተነገረለት አብዛኛዎቹም ርካሽና ንጹሕ ያሉት አደጋም የለውም ብለው ሲጠየቁ የመሰከሩለት የኒክሌር ጨረር ከዚያ ሾልኮ ወጥቶ አካባቢውን ለሚመጡት ብዙ ዓመታት ለመበከል ችሏል። ብዙ ሰዎች እስከ ዛሬ ድረስ ከኒውክሌር የመብራት አመንጭ ኃይል ምን አይነት አስከፊና አስፈሪ አደጋ ይዞላቸው እንደመጣ ሳይረሱት አሁንም ቢሆን በደንብ እነሱ ያስታውሱታል። ከዛን ጊዜ ወዲህ ደግሞ ብዙ ሰዎች ከኒውክሌር ኃይል እንራቅ ብለውም ወስነዋል። በቸርኖብል የፈነዳውና የተሰራጨው ጨረር ሁለት ሺህ ኪሎ ሜትር ርቀው የሚገኙትን የአውሮፓ ነዋሪዎችንም አደጋ ላይ ጥሎ የሄደ አስከፊ ነገር ነው። ያኔ ይህን ጨረር የፈሩ ሰዎች ወደ ውጭ መወጣት እንኳን አልደፈሩም ነበር። ዝናብም ሲዘንብ ወይም ሲያካፋ የኒውክሌር ቆሻሻው ሰውነታቸው ውስጥ ይገባል ብለውም ፈርተው ነበር። የስፖርት ጨዋታ ሜዳ የሕፃናት መዝለያና መናፈሻ ቦታ ለልጆች ደህንነት ሲባል ያኔ የተዘግተውም ነበር። የምንበላቸውም ምግብ፣ ፍራፍሬና ቅጠላ ቅጠሎችም ተፈርቶ ከየት አገር የመጡ ናቸው ተብሎም የሚጠየቅ ነበር። የሰው ፍርሀትና መጠንቀቅ መሥረት ባለው ስጋትም ላይ የተመሰረተ ነበር። ከዛ አደጋ በኋላ የግሪን ፒስ ተጠሪ ሚስተር ቶቢያስ ሙንች ማየር እንዳሉት በርካታ ሀገሮች እጃቸውን ከኒውክሌር የመብራት አመንጭ ኃይል አርቀው ለመትከል የነበረውን ፕላናቸውን ለመሰረዝ እንደተገደዱም አስታውሰዋል። አልቀው ተከፍተው ሥራቸውን ለመጀመር ቀጠሮ ይዘው የነበሩ የኒውክሌር ሕንፃዎችም በራቸውን ፈርተው መልሰው እስከ መዝጋት ድረስም ሄደዋል በዚያን ጊዜ ነው ለማስታወስ የጣሊያን መንግሥት ቀስ በቀስ ከኒውክሊየር መብራት ኃይል አመንጪ እቅዱ ሰናበታለሁ ብሎ የወሰነው በውሳኔውም መሠረት በሺ ዘጠኝ መቶ ዘጠና ዓ ም እንደ አውሮፓን አቆጣጠር መጀመሪያ ላይ አራቱን የኒውክሊየር ጣቢያዋን ጣሊያን ሌሎቹን ቀድማም ዘግታለች ከዚሁ ዓመተ ምህረት ወዲህ 54 የኒውክሊየር አመንጪ ጣቢያዎች ሲዘጉ ከሺ ዘጠኝ መቶ ዘጠና እስከ ሁለት ሺህ ሰባት ዓ ም ድረስ ደግሞ ወደ አምስት የሚጠጉ አዳዲስ የኒውክሌር መብራት አላምንጮች ተሰርተው አልቀው ሥራቸውን ጀምረዋል። የዓለም አቀፉ የኒውክሌር ኢንዱስትሪ ሪፖርት በቅርቡ ባወጣው ዘገባውም እንዳሰፈረው ከሆነ በአውሮፓ በአሁኑ ሰዓት 128 የኒውክሌር ጣቢያዎች የመብራት ኃይል በማመንጨት ሥራ ላይ ጽሑፉ እንደሚያረጋግጠው አሁን ተሰማርተዋል። ከእነሱም ውስጥ አብዛኛዎቹ ወደ ግማሽ የሚጠጉት በፈረንሳይ ሀገር ይኸው ጥናት ወረድ ብሎ እንደሚለው እዚያ ተተክለዋል። ብዙዎቹ አርጅተዋል ይላል ጥናቱ። በዛውም ላይ ይኸው ጥናት እንደሚለው በየጊዜው ብልጭ ድርግም የሚሉና አንድ ቀን ያልሆነ መርዝም ከመጥፋት እንደማይመለሱም ጽሑፉ ያትታል። በአውሮፓ ያሉት የኒክሌር መብራት ኃይል አመንጪ ህንፃዎች በአሁኑ ሰዓት በጣም እጅግ በጣም አሳሳቢ በሆነ ሁኔታ ላይ ይገኛሉ። አብዛኛዎቹ በዕድሜያቸው ገፍተዋል። ቢያንስ ሁሉም ከተተከሉ ከ30 ዓመት በላይም ይሆናቸዋል። አንድ የመብራት ኃይል አመንጪ የኒውክሌር ህንፃ ግፋ ቢል የሚያገለግለው ከ30 እስከ 35 ዓመት ብቻ ነው። ቢያንስ እነሱ እንደነበሩት እንኳን እናቆያቸው ከተባለ እድሳት በአስቸኳይ የሚያስፈልጋቸው ናቸው። አንድ ቀን ፈንድተው አደጋ እንዳያመጡ እንዳው እንደነበሩት በቀላሉ እናድሳቸው ቢባል ደግሞ ለእያንዳንዱ ከአራት መቶ እስከ አምስት መቶ ሚሊዮን ዩሮ ወጪ ማድረግን የሚጠይቁ ናቸው። ይህን ያህል ብር አሁን አውጥቶ ደግሞ በሚመጡት ዐሥርና ዐሥራ አምስት ዓመታት ጊዜ ውስጥ ያንን ለእድሳት ወጪ የሆነውን ገንዘብ በቀላሉ መብራት ሸጦ ማግኘትም ፈጽሞ አይቻልም። እንደ ቸርኖብል አይነት ሁኔታ እንደገና በአውሮፓ ላይ ተመልሶ እንዳይመጣ ከተፈለገ ደግሞ የድሳቱ ወጪ በሚሊዮን ሳይሆን በብዙ ቢሊዮን የሚቆጠር ዩሮም የሚጠይቅ ነው። እንደገና ሚስተር ፍራንክ ፔተር ፔተርአሁን ህጋ አውጪው በሚጠይቀው ሁኔታ የቀድሞዎቹን የኒኩሌር ህንፃዎች እናድስ ቢባል ለዚህ ደግሞ ፈረንሳይ አገርና አሁን ፊንላንድ የሚሰሩትን ሁለቱን ጣቢያዎች ብቻ ማየት በቂ ነው። ለእያንዳንዱ ቢያንስ ከሦስት እስከ አራት ቢሊዮን ዩሮ በቀላሉ ወጪ ማድረግንም የሚጠይቅ ሥራ ነው። በዚህ ሂሳብ ደግሞ የጠቅላላዊ መብራት ኃይል ፍላጎቷን በኒውክለር ተክል ላይ የገነባችው ፈረንሳይ ችግር ላይ ወደፊት እንደምትወድቅ አሁንም እንደወደቀች ጠበብቶች እሷን እንደ ምሳሌ እየጠቀሱ ስሟንም በየጊዜው እዚህ እያነሱ ይናገራሉ። የፈረንሳይ የኒውክሊየር ኢንዱስትሪ ከፈረንሳይ አልፎ በፊንላንድና አሁን ደግሞ በእንግሊዝ አገር በሄንክሌ ፖይንት ትላልቅ የኒውክሊየር የመብራት ምንጭ ኃይሎች እሰራለሁ ብሎ ተነስቶ የገንዘብ እጥረት ችግር ላይ ሞድቋል። ከ50 ቢሊዮን ዩሮ በላይ ቢያንስ በቅርቡ ወጪ አድርጎ ኩባንያው የጀመረውን ሥራ በእንግሊዝና በፊንላንድ መጨረስ አለበት የሚሉም ተመልካቾች አሉ። ያገንዘብ ደግሞ አሁን ከየት እንደሚመጣ የሚያጣይቅ ነው ብለው ብዙዎቹ ተመልካቾች ተገርሞ እዚህ ይህን የመሰለ ጥያቄ መርውረዋል። ፈረንሳይ ብቻ ሳትሆን በአሁኑ ሰዓት ስዊስና ስዊድን እንዲሁም ሌሎች የአውሮፓ ሀገሮች በተለያዩ ምክንያቶች አሮጌውን የኒውክሌር ህንፃዎቻቸውን ለማደስ ተገድደዋል ወይም ደግሞ ምንም አይነት ትርፍ ስለማያመጡ ለመዝጋት እነሱም ተገደዋል እና አዲስ ካሉ ወጪው በሚሊዮን ሳይሆን በቢሊዮን ዩሮ የሚቆጠር ነው። እነዚጋ ካሉ ደግሞ የመብራት ኃይል ጥማታቸውንም በምን ሊያረኩ ነው? በዛም ላይ እንደ ቸርኖብል አይነቱ አደጋ ተመልሶ አውሮፓን ሳይታሰብ አንዱ ህንጻ ፈንድቶ ቢመታስ የሚለውም ጥያቄ አብሮ አሁን ተነስተዋል። አሁን ያለው ፍራቻ የግሪንፒስ ተጠሪ ሚስተር ቶቢያስ ሙንች ማየር እንዳሉት እንደ ቼርኖብል አይነቱ አደጋ በጀርመን አገር ወይም በአውሮፓ ቢፈነዳ ምን እንሆናለን የሚለው ጥያቄ ሰውን ሁሉ አሁን የሚያሳስበው ጥያቄ ነው። በጀርመን አገር በ2022 ዓ.ም ማለት ከስድስት ዓመት በኋላ አብዛኛዎቹ የኒውክሌር ሕንፃዎች የሚዘጉ ናቸው። በዚህም አደጋው እዚህ ላይኖር ይችላል። በሌሎች ጎረቤት አገሮች ግን በቤልጅግና፣ በፈረንሳይ፣ በስዊስና በቼክ እዛ የተገተሩት የኒውክሌር ሕንፃዎች እጣ ድል ምን እንደሚሆን ምንም የምናውቀው ነገር የለም። ስለዚህ አደጋው አለ ማለት የሚለውን አስተያየታቸውን ለዶቼ ቬሌ የግሪን ፒሱ ተወካይም ሰንዝረዋል። ሕንፃዎቹ አርጅተው ይፈነዳሉ የሚለው ጭንቀት ላይ ሌላም ጥያቄ አብሮ እንደገና አሁን ተነስቷል። እሱም ለብዙ መቶ ዓመታት የሚቆየው የኒውክሊየር ቆሻሻ ዝቃጭ ያ የሚጣለውን የተበከለውን ውሃና ብረት እነሱንስ ምን እናድርገው የት ስንጣላቸው የሚለውም የቆየ ጥያቄ አሁን እዚህ ሰውን ሁሉ የሚያሳስብም ጉዳይ ሆነዋል። ስለ እሱም ተነጋግረው ሳይጨርሱ ሽብር ፈጣሪዎቹ የኒውክሌር መብራት አምንጭ ኃይሎችን ህንፃ እሱን እንምታ ብለው ከተነሱ የሚመጣውን አደጋ አይተው አሁን ለእሱስ ምን እናድርግ የሚለው ጥያቄም ላይ አተኩረዋል። እንደገና ሚስተር ቶቢያስ ሙንችማየር ሽብር ፈጣሪዎቹ የኒውክሌር ህንፃውን ከመቱ ጨረሩ ተስፋፍቶ አካባቢውን በክሎ የብዙ ሰው ህይወት ከአውሮፓ ይዘው መሄዱ የማይቀርልን ነገር ነው። ይህ ከሆነ ደግሞ አንዳንድ አካባቢዎች ለብዙ መቶ ዓመታት ከዛም አልፎ ለሺና ለሁለት ሺህ ዓመታት የሰው ልጆች የማይኖሩበት ምድረ በዳም ሊሆን ይችላል። ከኒውክሌር የመብራት አመንጪ ኃይል ራሳችንን ነጻ እናድርግ የሚለው ጥያቄም እዚህ አውሮፓ እየተጠናከረ መጥተዋል። ይልማ ኃይለ ሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ